አዲሱ የጋምቢያ ፕሬዚዳንት አዳማ ባሮ ስልጣን በለቀቁት ያህያ ጃሜህ የሀያ ሁለት አመታት ግዛት ዘመን ተፈጸሙ የተባሉ ወንጀሎችን ለመመርመር የሀቅና እርቅ አጣሪ ኮሚሽን እንደሚመሰረቱ ገለጡ። ትላንት ለአሜሪካ ድምጽ ራዲዮ በሰጡት ቃለ ምልልስ ሀያ አመታት ረጅም ጊዜ ነው፣ ህዝቡ እውነቱን ማወቅ ይኖርበታል ነው ያሉት። ባልደረቦቻችን ጄምስ ባቲ ና ሳኒሊ ማቴኔ ያጠናቅሯቸውን ዘገባዎች ትስታ ብላቸው እንዲህ አጠናቅራ ይዛቀርባለች። አንድ የፕሬዝደንት ባሮ አማካሪ ዛሬ ለጋዜጠኞች እንደተናገሩት ጃማ ያየህ አገር ለቀው ከመውጣታቸው በፊት ከሀገሪቱ ካዝና 11 ሚሊዮን ዶላር ሰርቀዋል። የቅንጦት ተሽከርካሪዎችን በአውሮፕላን ጭነው አሾልከዋል። በረጅሙ የግዛት ዘመናቸው ተቃዋሚ ፖለቲከኞችና ጋዜጠኞችን ማሰር ጭምር ከፍተኛ የመብት ረገጣ ያካሄዱ እንደነበር የሰብአዊ መብት ተቆርቋሪ ድርጅቶች ይናገራሉ። ጃመ ቅዳሜ ዕለት ሙጭጭ ያሉበትን መንበር ትተው ከጋምቢያ የወጡት የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኤኮዋስ ስልጣን ካልለቀቁ ወታደራዊ እርምጃ ሊወስድ በመዛቱ ነው። የቀድሞው ፕሬዝደንት እንደ አውሮፓ አቆጣጠር ታሳስ አንድ በተካሄደ ምርጫ ባሮ ማሸነፋቸውን አልተቀበሉም ነበር። ባሮ ባለፈው አርብ ዳካር የሚገኘው የጋምቢያ ኤምባሲ ውስጥ ቃለ መሐላ ሲፈጽሙ ከጋዜጠኛችን ሲያን ማርነ ጋር ቃለ ምልልስ አድርገዋል። አዲሱ ፕሬዝደንት ጃመ ጋምቢያ ውስጥ እንዲኖሩ እንደጠየቋቸውና ለደህንነታቸው ግን ዋስትና መስጠት እንዳልፈለጉ ጠቅሰዋል። ወደፊት በጋምቢያ የፕሬዝደንታዊ ስልጣን ጊዜ ገደብ እንዲኖር የምርጫ ህግጋት እንዲሻሻሉ እንደሚያደርጉ የ51 ዓመቱ ባሮ ተናግረዋል። በአገሪቱ ለዲሞክራሲ ጠንካራ መሰረት እንዲጣልና ፕሬዝደንታዊ ጊዜ ገደብ እንዲኖር ማድረግ አለብን። እንደዚያ ሲሆን ስልጣኑን የሚይዙት ይጠነቀቃሉ። እንደ ያያ ጀመ ለሃያ ሁለት ዓመታት ስልጣን ላይ ከቆዩ በኋላ አልለቅም ብለው ሙጭጭ አይሉም ብለዋል። አዲሱ ፕሬዝደንት ባሮ አስተዳደራቸው የጋምቢያን የጸጥታ ኃይልና ሰራዊት ዘመናዊ ለማድረግ እንደሚሰራም ቃል ገብተዋል። የሰለጠነ ዲስፕሊን ያለውና የተደራጀ ጦር እንዲኖረን እንሰራለን። የጸጥታ ኃይሉን በሁለት እንከፍላለን። ፖሊስ የአገር ውስጥ ደህንነት ጠባቂ ይሆናል፣ ወታደሩ ደግሞ የአገር መከላከያ ይሆናል። እነዚህ መሻሻሎች በአጽንኦት የሚካሄዱ ይሆናል ይላሉ አዲሱ ፕሬዝደንት አዳማ ባሮ የያህያ ጃሜን ካቢኔ አባላት ሙሉ በሙሉ እንደማይቀበሉ የሰራዊቱ አባላት ግን የጋምቢያ ዜጎች እንደመሆናቸው መጠን እንደየችሎታቸው ለየስራ እንደሚመደቡ ተናግረዋል። ባሮ የውጭ መዋለ ንዋይ መዳቢዎችን በማመላከት ሲናገሩ በቁልምጫ ስማይሊንግ ኮስት ወይንም ባለ ፈገግታዋ የባህር ዳርቻ የምትሰኘው ጋምቢያ ተመልሳ መጥታለች ብለዋል። ልነግራቸው የምወደው በሩ ክፍት ነው። ለመዋለ ንዋይ አፍሳሾች ወደ አንድ አገር መግባት መልካም አስተዳደር፣ ሰላምና ጸጥታ፣ የህግ የበላይነት መኖር አስፈላጊ ነው። እነዚህ ናቸው የንግድ ሰዎች ገንዘባቸውን እንዲያፈሱ የሚያደፋፍሩት። ይህን ጋምቢያ ውስጥ ሥራ ላይ ለማዋል ቁርጠኞች ነን። እንዲህ አይነቱ አሰራር ደግሞ ለሕዝባችን ሥራ ይፈጥራል፣ ጋምቢያ ትለማለች ማለት ነው ብለዋል። አዲሱ ፕሬዝደንት የሆነ ሆኖ አዳማ ባሮ በአገሪቱ ፕሬዝደንትነት ስንት ጊዜ መመረጥ እንደሚፈልጉ ፍንጭ ከመስጠት ተቆጥበዋል። ያ የጋምቢያ ሕዝብ የሚያደርገው ውሳኔ ነው በማለት ሕዝቡ በድምጹ በሰጠን ኃላፊነትና እምነት እነዚህን ዓላማዎች በተግባር ልናውል ተዘጋጅተናል። የተቀረው የጋምቢያ ሕዝብ ውሳኔ ነው ብለዋል።